the voice of America የኦሮሚያው ገዢ ፓርቲ ኦህዴድ እና ተቃዋሚው ኦፌኮ ለመደራደር መወሰናቸውና በቅርቡ እየታዩ ያሉ ሌሎች ለውጦች ከሁለቱ ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው ይላል የተከታዩ ቅንብር ዘገባ። ከዚህ አንጻር ታዲያ የሁለቱ ፓርቲዎች አመራሮች ምን ይላሉ? ሁለቱንም ወገን ያነጋገረው እስክንድር ፍሬው ነው። ተከታዩን ይዘው ቀርቧል። የኢህአዴግ አባል ድርጅት የሆነው የኦሮሚያ ገዢ ፓርቲ ኦህዴድ በቅርቡ እያንጸባረቀ ያለው አቋም የዚህ ዘገባ መነሻ ነው። በቅርቡ ባደረገው ስብሰባ ነው ፓርቲው የኦሮሞ ፌዴራሊስት ኮንግረስን ጨምሮ በአገር ውስጥም ሆነ በውጭ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርቦ መስራት እንደሚፈልግ ይፋ ያደረገው። ይህ ብቻ ግን አይደለም። ኦሮምኛ ከአማርኛ ጎን ለጎን የኢትዮጵያ የሥራ ቋንቋ እንዲሆን እንደሚታገልም ይፋ አድርጓል። ይህ አቋም በተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሲቀነቀን የቆየና በተለያዩ መድረኮችም የተንጸባረቀ መሆኑ ይታወሳል። በቅርቡ ከእስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራሮች ዶክተር መረራ ጉዲና፣ አቶ በቀለ ገርባና ሌሎችም በተደረጉ የአቀባበል ስነ ስርዓቶች ላይ ከፍተኛ የኦህዴድና የኦሮሚያ ክልል ባለስልጣናት መገኘታቸውም ትኩረት የሳበ ሌላ ነጥብ ነው። እነዚህ የቅርብ ጊዜ እውነታዎች በገዢው ኦህዴድና በተቃዋሚ ኦፌኮ መካከል ያለውን ልዩነት መጥበብ እያመለከቱ ይሆን? የኦህዴድ ማዕከላዊ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ምላሽ ተከታዩ ነው። በኦህዴድ እና በተቃዋሚ ፖለቲካ ፓርቲዎች መካከል ያለው የመስመር የፖለቲካ መስመር አይደለም የጠበበው። ያለው የግንኙነት የፕሮሲጀር ጉዳይ ነው እየቀለለ የመጣው ምክንያቱም አንድ ሀገር አንድ ህዝብ ነው ያለን። ለዚህ ሀገርና ለዚህ ህዝብ አማራጭ ነው እያቀረብን ያለ ነው። አማራጭ በማቅረብ ሂደት ውስጥ የእኔ ብቻ ትክክለኛ ነው እና አንተ አማራጭ ማቅረብ የለብህም ብለን መድረኩ ማጥበብ የለብን መድረኩ ይስፋ፣ ሀሳቦች ወደ መድረክ ይምጡ ሞግት ይካሄድበት ክርክር ይካሄድበት የተሻለውን ሀሳብ ህዝቡ ይምረጥ እኔ እኔ አውቅላችኋለሁ ከሚል ፖለቲካ እንውጣ ይሄ በጣም ጎታች ና ኋላቀር ያልተሰለጠነ የፖለቲካ አካሄድ ነው ይህን አካሄድ እናጥብብ እና ተቀራርበን ወደምንወያይበት መድረክ እንምጣ ነው የኦህዴድ አቋም እንጂ ኦህዴድ ኦፌኮ መሆን አይችልም ኦፌኮ ኦህዴድ መሆን አይችልም የተለያየ ፖለቲካ ስልት የተለያየ ፖለቲካ ፕሮግራም ይዘን ነው አንግበን ነው እየታገልን ያለ ነው ነገም ልንግባባ አንችልም ተወዳድረን ተፎካክረን ስልጣን ለመያዝ አንዱ አንዱን ጥሎ ስልጣን ለመያዝ የምንከራከር ከራከር ፓርቲዎች ነን። ይሄ እንደተጠበቀ ሆኖ አብሮ ግን መስራት ይቻላል። አቀባበሎቹ ከምን የመነጩ ናቸው? አሁን ለምሳሌ ዶክተር መረራ ጉዲና በተለያዩ ኦሮሚያ አካባቢ ሲንቀሳቀሱ የየ ከተማዎቹ ከንቲባዎች የሆዲድ አመራሮች የሆኑ ጭምር ንግግር እንዳደረጉ ሰምተናል። አቶ በቀለ ገርባ በአዳማ ስቴዲየም በተደረገ ስነ ስርዓት ለሳቸው አቀባበል ወይዘሮ አዳነች ሀቤቤ ናቸው የተገኙት ይመስለኛል፣ የከተማው ከንቲባ እና እነዚህ ነገሮች ምንድነው ምልክታቸው? እነኚህ ምልክቶች በዋንነት አቀበል እያደረገ ያለው ኦህዴድ አይደለም። አቀበል እያደረገ ያለው ህዝቡ ነው። ህዝቡ ደግሞ አቀበል ማድረግ መብት አለው። እኛም አማራጭ ፖሊሲዎቻችንና ፕሮግራሞቻችን አቅርበን ለት የምንወዳደረው ከዚህ ህዝብ ጋር ነው። እዚህ ህዝብ ላይ ተፈጪዎቹ መልእክት ሲያስተላልፉ ኦህዴድ የራሱን መልእክት ማስተላለፍ አለበት። እዛ የምንገኘው የኦፌኮን አቋምና የኦፌኮን ድጋፍ ለማድረግ አይደለም። ምንሄደው እዛ የምንሄደው መድረክ ነው። የፖለቲካ መድረክ ነው። የፖለቲካ መድረክ ላይ የእኛም ሀሳብ መደመጥ አለበት። እኛ የሚሰራ ነው ስራ እነሱን በማስፈታትም ረገድ የተገኘው ውጤት ባለቤት ኦህዴድ ኢህአዴግ መሆኑን ማሳየት አለብን። ስለዚህ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ ለምን ትገኛላችሁ? የእናንተ ድምፅ ለምን ይደመጣል? የኦፌኮ ድምፅ ብቻ ነው መደመጥ ያለበት ወደሚል እንደምታስካል ድረስ እዛም የምንሄደው እኛ የእነሱን ፓርቲ ድጋፍ ወይም መድረኩን ለማሳመር ለማድመቅ አይደለም። የእኛ መራሮች የተገኙት የእኛ መራሮች የተገኙት በዋናነት የራሳችንን መልእክት ለሕዝቡ ማስተላለፍ የሚገባንን መልእክት እንደ ፖለቲካ ፓርቲ አቋማችንን ለማንጸባረቅም ጭምር ነው እንጂ እዛ የሚካሄደው በሌላ ትርጉም እንደሌለው መወሰድ ነው ያለበት። የመጨረሻ ጥያቄ አደርገዋለሁ በመውጫ ውስሰዋት ስለ ያስኮት በቅርቡ የኦፌኮ ሊቀመንበር ዶክተር መረራ ጉዲና በሰጡኝ ቃለ ምልልስ ከእናንተ ጋር ለመደራደር ጥያቄ ማቅረባቸውን ከኦህዴድ ጋር በሶስት ነጥቦች ላይ ለመደራደር ጥያቄ አቅርበናል ብለዋል ወስነናል በስራ አስፈጻሚ ኮሚቴ ስብሰባችን። ስለዚህ ይሄ ሁኔታ ምን ላይ ደርሰዋል? ማለት የእነሱ ጥያቄ ሳይሆን በእኛ በኩል ጥሪ አቅርበናል። እሱኛው እናንተን ጥሪ መነሻ አድርገው ነው ጥያቄ የበለጠ ይቀለኛል። በእኛ በኩል ከኦፌኮም ይሁን ከሌሎች የፖለቲካ ፓርቲዎች ጋር ለመወያየት እቅድ እያዘጋጀን ነው ያለ ነው። በእቅዱ መሰረት በሶስቱ ጉዳይ አይደለም ከሶስት ጉዳይ በላይም ቢኖራቸው ባሉት ጉዳዮች ላይ እንወያያለን። ይሄኛው ትክክል ነው፣ ይሄኛው ትክክል አይደለም የሚል አጀንዳ የለም። አጀንዳው ትክክል አለመሆኑን ይዘን በምንቀርበው ጭብጥ ውድቅ እናደርጋለን። ነገር ግን የነሱ ሀሳብ ይምጣ፣ ይደመጥ፣ እንከራከርበት ይፈይድ እንደሆነ የሚፈይድበትን አግባብ ያስረዱ። የማይፈይድ ከሆነ የማይፈይድበትን አግባብ ደግሞ እኛ እናስረዳቸዋለን። ከዛ ያሸነፈው ሀሳብ የሀገሪቱ ሁለንተናዊ ጥቅም በሚያስጠብቅ ተግባራዊ ይደረጋል። ስለዚህ ለድርድር ዝግጁንን ለስሙላም አይደለም። እንግዲህ አሁን አዲስ ምርጫ መካሄደናል። ዞሮ ዞሮ አዲስ ምርጫ ብዙ የሚያውቀን ነገር የለውም በጣም በጊዜ ገድቤ ማስቀመጥ ሊከብደኝ ይችላል። ግን በጣም አጭር ጊዜ በተባለ ጊዜ ውስጥ ወደ ውይይትና ድርድሮች እንገባለን ብለን እናስባለን። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ደግሞ እየታዩ ያሉት ሁኔታዎች የኢትዮጵያ ሕዝብ ትግል ወደፊት መራመዱን ያሳያሉ። የኦሮሞ ሕዝብም ትግል የኢትዮጵያ ሕዝብም ትግል አንድ እርምጃ ወደፊት ሄደዋል። በተለይ የኦሮሞ ሕዝብ ትግል አንድ እርምጃ ወደፊት ሄደዋል። ትናንት ፍራት የነበራቸው ፍራት እንዲለቃቸው አድርጓል። ትናንት ከኦሮሞ ሕዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለድነው ከዚህ ሕዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል። በሐቅሚውም በምን ከኦሮሞ ከህዝብ ጋር መሰለፉ መቆሙ አስፈላጊ መሆኑን ሁሉም ተረድቷል። ከልቢም ሊሆን ይችላል፣ ላይሆን ይችላል። ስለዚህ ትናንት በተቃዋሚ ደረጃ ይነሱ የነበሩትን ብዙ የዲሞክራሲያዊ ስርዓትን በኢትዮጵያ መፍጠሩ በኢህአደግ ደረጃም ማለት ነው ድሮ ኢህአደግ በሙሉ ተቃዋሚ አጥፊ ነው። እኛ አለሚንን ፀረ ሰላም ኃይሎች፣ ፀረ ልማት ኃይሎች፣ ምን ኃይሎች፣ ክራይስተር ስብሰቦች እያለ ተቃዋሚውን ይከስ ነበር። አሁን ደሞ ኃላፊነቱን ሙሉ በሙሉ እኔ እወስዳለሁ የሚልበት ደረጃ ደርሷል ማለት ነው። የኦሮሞ ህዝብ ትግልም የኢትዮጵያ ህዝብ ትግልም አንድ እርምጃ ወደፊት ሄዷል። ይሄ መረሳት የለበትም። ሌላው የኦፒዲኦ ግን አንዳንድ የሚያነሷቸው ለምሳሌ የኦሮምኛ ቋንቋ የብሔራዊ ቋንቋ እንዲሆን ከአማርኛ ጋር ብሔራዊ ቋንቋ እንድሆን እንታገላለን፣ እንዲህ እንዲሁ እንታገላለን የሚሉት አንዳንድ ነገሮች ላይ ግን ትንሽ ብይታ አለ። ኦፒዶ ገዢ ፓርቲ የገዢ ፓርቲ አባል ነው ወይስ የተቃዋሚ ፓርቲ አባል ነው? ገዢ ፓርቲ ከሆነ መወሰን አለበት። ከዛሬ ጀምሮ ተጠራድረሙን በሌላ መንገድ ከዛሬ ጀምሮ የኦሮምኛ ቋንቋ ብሔራዊ ቋንቋ ከአማርኛ ጋር የሀገሪቱ ብሔራዊ ቋንቋ እንዲሆን የስራ ቋንቋ እንዲሆን የስራ ቋንቋ እንዲሆን መወሰን መቻል አለበት። አባባላቸው አሁንም ቢሆን አንድ እርምጃ ይቀራቸዋል። እንደ መንግስት መወሰን መቻል አለባቸው። የመንግስት አካል እንደሆኑ እንደሆነ ሀይል ኢህአዴግም ይህን ማድረግ አለበት። እኔም እንደ ኢህአዴግ አባል ይህንን ማድረግ አለብኝ ብሎ መወሰን መቻል ነው ማለት ነው። ከእኛ እኩል ገና ታገላለሁ የሚለው አባባሉ ትንሽ ግሪታን ይፈጥራል ማለት ነው። እዚህ ላይ አንዳንድ ተንታኞች ደግሞ ምናልባት በአራቱ ፓርቲዎች የኢህአዴግ አባል ፓርቲዎች ማለት ነው መካከል አለ የሚባለው ልዩነት ነጸብራቅ ይሆን ይሆን ብለው ይጠይቃሉ። አሁን ይሄ ኦህዴድ በግሉ የሚያደርጋቸው ነገሮች ኦሮምኛ የስራ ቋንቋ እንዲሆን እታገላለሁ ማለቱ ቀድሞ የአገሪቱ ፕሬዚዳንት ለነበሩት እና በኋላ የተቃዋሚ ፓርቲ መሪ ሆነው ላገለገሉት ለዶክተር ነጋሶ ጊዳዳም አንዳንድ ጥቅማጥቅቦች እንዲከበሩላቸው መወሰኑ እነዚህን በመጥቀስ ምናልባት የልዩነቱ መገለጫ ይሆን? በአራቱ ፓርቲዎች መካከል አሁን አለ የሚባለው ልዩነት እነሱም ራሳቸውም አመራሮቹ መጠራጠር አለ በመካከላችን ሲሉ ያመኑበት ሁኔታ ነበር። እና ነው የእርሱ አስተያየት ምንድን ነው? በዚ ሁለቱም ሊሆን ይችላል። ኢህአዴግ እንደ ኢህአዴግ የመጨረሻ ራሴን ለውጫለሁ፣ ታድሻለሁ አለ። መሪ አልባ የነበረውን ጉድኝነትን፣ ጉድኝነትም ለውጫለሁ እያለ ይመስላል። ያ ማለት እንግዲህ ምንድን ነው? አሁንም ቢሆን ከኢህአዴግ ሳጥን አልወጣንም። ኢህአዴግን አስተካክለን ታጋይ የነበረውን ድርጅት መስመር አስይዘን ወደፊት ምናልባት ላለፉት ሀያ ሰባት ዓመታት እንደገዛ ነው አሁንም ለሌላው ሀያ ሰባት ዓመታት እንግዛ አይነትም መልእክቶች አሉ፣ በሁለቱ መሀል ስታነብ ማለት ነው። ዞሮ ዞሮ ዴሞክራሲያዊ ሥርዓት በኢትዮጵያ እንዲሰፍን ሆደድም ከዚህ ልዩነት አለኝ ካለ አስረግጦ ኢህአዴግ ይህን እንዲቀበል መግፋት አለበት። ሁለቱንም መሆን አይችልም። ስለዚህ ይሆንም ይችላል አይሆንም ይችላል። ዋና ጉዳይ ግን አንዳንድ ኦህዴድ የወሰዳቸው እርምጃዎች ጠቃሚዎች ናቸው። ወደፊትም ተጨማሪ በዛ አቅጣጫ ተጨማሪ እርምጃዎች እንዲወስድ እንፈልጋለን። ኦህዴድ ወሰዳቸው ከተባሉ እርምጃዎች ጀርባ ካሉት ዋነኛ አመራሮች አንዱ ዶክተር አብይ አህመድ ቀጣዩ የኢህአዴግ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ሊሆኑ እንደሚችሉ ከፍተኛ ግምት ከተሰጣቸው መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።